ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚደመጡት ጉዳዮች መካከል እንድናመት ያደረገን ነው። ዋነኛው ነገር ተማሪው አድባሪ ቦታ የተለያዩ ነገር ከሚጠቀም ለበጎ ነገር ለበጎ ዓላማ ለእውቀት እንዲጠቀሙ በማድረግ በማሰብ ነው። የኮቪድ አስራ ዘጠኝ ቫይረስ ያራራቃቸው የሐዋሳ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል ተማሪዎች ከያሉበት ሆነው በኢትዮጵያ ጉዳይ የሚወያዩበት መላ ፈጥረዋል። ሙሉ ዘገባው በምሽቱ ይደመጣል። ለሚመለከተው ለፍርድ ቤት የሚሆን አመልክተው ከስር መለቀቅ ይችላሉ፣ የሚል ነገር ነው ያነሱት። ሰው እንኳንስ 15 ቀን በአምስት ቀን ቢቀርብለት ይፈልጋል። በምን ጉዳይ ተጠረጠሩ? በምን ማስረጃ መታየት አለበት? እንዴት መታየት ይኖርበታል? የሚሉት ናቸው። ጉዳዩን ማራዘም ወይም ማሳጠር የሚችሉት የቀደሙት ተናጋሪ የአስራ ሶስት እስረኞችን የአካል ነጻነት መብታችን ይከበር አቤቱታን የያዙት ጠበቃ ታሪኩ ቡልቲ ናቸው። ቀጣዩ ተናጋሪ ደግሞ የኦሮሚያ ክልል ጠቅላይ አቃቤ ሕግ ሁሴን ኡስማን ናቸው። ካለ ክስ እስከ ሰባት ወር በእስር ቆይተናል የሚለው ግለሰቦችን ጉዳይ የሚመለከተው ዘገባ በምሽቱ ይደመጣል። ሌሎች ጉዳዮችን ይዘናል። ከአቀናባሪያችን ኤልያስ አስማረ ጋር ሀብታሙዝዩን አብሬያቸው አመሻለሁ። በመቀጠል አጫጭር የዓለም ዜናዎችን አሰማችኋለሁ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ከዚህ ዓለም በሞት ለተለዩት በታዋቂዋ ለውጥ አራማጅ የጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግ ወንበር ከሁለት ወግ አጥባቂ ሴት ዳኞች አንዷን ሊያጩ እየተዘጋጁ ይመስላል። ሁለቱም ዳኞች በፕሬዚደንቱ ለፌዴራል የይግባኝ ሰሚ ፍርድ ቤት ዳኝነት የተሾሙ ናቸው። ፕሬዚደንቱ ባለፈው ቅዳሜ ሰሜን ካሮላይና ፋይትስቪል ከተማ ውስጥ ለደጋፊዎቻቸው ባሰሙት የፖለቲካ ቅስቀሳ ንግግር እጩ ተሿሚያቸውን በዚህ ሳምንት ውስጥ ይፋ እንደሚያደርጉ የሚመረጡትም ሴት ዳኛ እንደሚሆኑ ተናግረዋል። የአይቨርኮስ ፕሬዚደንት አላሳን ዋተራ ለሶስተኛ የስልጣን ዘመን እንዳይወዳደሩ ለመከላከል ዋናው የተቃዋሚ ጎራ እጩው በሕዝባዊ እምቢተኝነት እንታገል ሲሉ ጥሪ ማቅረባቸው ተገልጿል። ሄንሪ ኮናን ቤድዬ ትናንት ዋና ከተማዋ አቢጃን ውስጥ ከሌሎች የተቃዋሚ እጩዎች ጋር ሆነው ለደጋፊዎቻቸው ባደረጉት ንግግር ነው የህዝባዊ እምቢተኝነት ጥሪ ያሰሙት የሰባ ስምንት ዓመቱ አለሳን ዋተራ ለሶስተኛ ጊዜ ለመመረጥ እንደማይቀርቡ ቃል ገብተው የነበረ ቢሆንም ቃላቸውን አጥፈው በእጩነት መቅረባቸውን በተከተለው ብጥብጥ በቅርቡ ቢያንስ ወደ አስራ ሁለት የሚጠጉ ሰዎች ተገድለዋል። ዋተራ ተተኪያቸው እንዲሆኑ ራሳቸው የመረጧቸው ጠቅላይ ሚኒስትር አማዱጎን ኩሊባሊ ባለፈው ሐምሌ በድንገት በልብ ድካም ምክንያት ከሞቱ በኋላ ነው የገዢ ፓርቲ እጩነትን የተቀበሉት። የድምፃዊ ሀጫሉ ሁንዴሳ ሰማንያ ቀን መታሰቢያ ትናንት በአምቦ ተደርገዋል። በመታሰቢያ መርሃ ግብሩ ላይ የተገኙት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ሀጫሉ የኦሮሞን ህዝብ ማንነትና ታሪክ በማሳወቅ ትልቅ ሚና ነበረው ብለዋል። አቶ ሽመልስ አብዲሳ በሀጫሉ ስም ይሰራ ለተባለው ሀውልትና የበዓል ማዕከል በአምቦ ከተማ የመሠረት ድንጋይ አኑረዋል። በመርሃ ግብሩ ላይ የክልሉ ከፍተኛ ሥራ አመራሮች፣ የድምፃዊው የሙያ አጋሮች፣ ቤተሰቦች፣ ዘመዶችና አድናቂዎች ተገኝተዋል። ዘገባው የናኮር መልካ ነው። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ የሚደመጥ መርሃ ግብር ነው። አብራችሁን ስለምታመሹም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። በኮሮና ቫይረስ ምክንያት ወደ ቤታቸው የተመለሱ የሐዋሳ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል ተማሪዎች ላለፉት ስድስት ወራት ቴሌግራም የተሰኘውን አውታር የመገናኛና የመማማሪያ ዘዴ አድርገው ሲጠቀሙበት ሰንብተዋል። በዚህ አውታር ተማሪዎቹ ስለ ሀገራቸው ማኅበራዊ፣ ፖለቲካዊና ኢኮኖሚያዊ ጉዳዮች በጥልቀት ሲወያዩም ነበር ተብሏል። የዚህን እንቅስቃሴ አስተባባሪና አወያይ እያሱ ዘካሪያስን ዮናታን ዘብዴዎስ አናግረውታል። የኮሮና ቫይረስ ከትምህርት ገበታቸው ወደ ቤታቸው እንዲመለሱ ካደረጋቸው በመቶ ሺዎች ከሚቆጠሩ የኢትዮጵያ ከፍተኛ ትምህርት ተቋማት ተማሪዎች ውስጥ የአዋሳ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ትምህርት ክፍል ተማሪዎች በአካል እንጂ በሀሳብ አልተራራቁም። ቴሌግራም በተሰኘ የማህበራዊ ትስስር መተግበሪያ ተቀራርበዋል። በአዋሳ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ተመራቂ ተማሪዎች ስም የተሰየመው ጀሳ የቴሌግራም መወያያ ወይም ቶክ ሾው እነዚህን ተማሪዎች ላለፉት ወራት አቀራርቧቸዋል። የማህበሩ ሰብሳቢ አወያይና የአዋሳ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ሶስተኛ ዓመት ተማሪ ኢያሱ ዘካሪያስ ቶክ ሾውን ዓላማ ለቪዮ ጋቢና ተናግሯል። ማህበር እንደሚታወቀው በጊቢ የተለያዩ ስራዎችን እየሰራ ነበር። አሁን ደግሞ በወላይ ወርዶ የኮሮና ቫይረስ ምክንያት በማድረግ ነው፣ ተማሪዎችን አሰባስቦ መምህራን፣ እንዲሁም አንዳንድ ጋዜጠኞችን አሰባስቦ ነው ሀሳባችን እንዲወጡ እያደረግን ያሉ ነው። ይህን ሀሳብ እንድናመጥ ያደረገን ማንድ ነው። ዋነኛው ነገር ተማሪው አልባሌ ቦታ ከሚውል ቴሌግራምን የተለያዩ ነገር ከሚጠቀም ለበጎ ነገር ለበጎ ዓላማ ለእውቀት እንዲጠቀሙ በማድረግ ይህን በማሰብ ነው ይህን ውይይት ያዘጋጀ ነው ተማሪዎችንም እያሳተፍን ያገኘ ያለ ነው። ዋነኛው ሀሳባችን እንዲሁ ዋነኛ አላማችን ግን የኮሮና ቫይረስን ምክንያት አድርገን ከስር ጀምሮ ተማሪዎች ሀሳባቸውን እንዲገልጹ እንዲያወጡ ለማበረታታት የታሰበ ነው። በተማሪዎች መካከል እና ከመምህራኖቻቸው ጋር በየሳምንቱ የሚደረግ የመጀመሪያው መደበኛ ተወክሾ መሆኑንም ይናገራል። ከተማሪዎች ውጭ የሚሳተፉት ያው መምህራኖች ናቸው። መምህራኖች በተለያዩ ማቴሪያሎች እንደዚህ የባላንስ ባላንስ፣ ማቴሪያሎች ወይም በገቢ ሁኔታዎችም እየረዱ ነበረም፣ አሁንም እየረዱ ነው። በአቅም ምክንያት ለተቸገሩ ተማሪዎችም የተለያዩ ነገሮች ሰፖርት እያደረጉ ከኛ ሀገር እንዲሳተፉ እያደረጉ ነው። በተለይ መምህራኖች፣ እንዲሁም ተጋባዥ ጋዜጠኞች ትልቅ የሀገራችን ያሉ ሚዲያዎች የሚሰሩት አንጋፋ ጋዜጠኞች፣ እንዲሁም ልምድ ያላቸው ጋዜጠኞች እየጋበዝን ውይይት ላይ እያቀረብን ነበረ፣ አሁንም እያቀረብን ነው። አሁን ላይ ሶስት አስራ ሶስተኛ ዙር እንገኛለን። ለምሳሌ ያከል ስማቸውን ለመጥቀስ ያከል ከጋበዝናቸው ጋር ሀጅሞች መካከል እንደ አዳና አረጋ ከፋና ብሮድካስቲንግ ኮርፖሬሽን እንደነ ሰለሞን ሀይለ ኢየሱስ ከኢቢሲ ስሜን ባይፈርስ ከዋልታ ቴሌቪዥን እነኝህን የመሳሰሉ ጋዜጠኞችን እየጋበዘን ከተማሪዎች ጋር እንዲገናኙ ሀሳባቸውን እንዲያወጡ እንዲወያዩ እያደረግን እንገኛለን። እያሱ እንዳጫወተኝ ባለፉት ስድስት ወራት በየሳምንቱ እሁድ ከሁለት ሰዓት እስከ አራት ሰዓት አስተማሪ ነበሩ ባላቸው አያሌ ጉዳዮች ውይይት ማካሄዳቸውን ተናግሯል። ኦንላይን ነው። ሁሌ እሑድ ምሽት ሁለት ሰዓት ላይ ነው። በየሳምንቱ ማለት ነው። በቴሌግራም ኦንላይን ነው የምናደርገው። ቮይስ እና ቴክስት ብቻ ነው የሚፈቀደው። በዛ ላይ ተማሪዎችም ያው የኔትወርክ ነገር ስላለ ኔትወርክ እንዳስቸግራቸው ታስቦ በኦንላይን ነው ውይይታችን እያደገኛለ ነው። ይህ ኔትወርክ እንዳስቸግር የምናደርገው ቀደም ለማንሳት እንደሞከርኩልህ በቴክስት ነው። ቴክስት ጽሑፎችን እየጻፉ ይላካሉ። የተጋባዥ እንግዶች ደግሞ በድምጽ ነው ሀሳባቸው እንዲያወጡ እየተደረገ ያለው። ሀሳቦቹንም እንድንቀያየር የታሰበ ያለው ማለት ነው። በምን በምን ጉዳዮች ነው እስካሁን የተወያያቹት? ተማሪዎችም፣ መምህራንም እነዚህ ልምድ ያላቸው ያልከኝ ጋዜጠኞችም ሀሳባቸውን የሰነዘሩበት ጉዳዮች ምንድን ናቸው? ኬት እስኬት የሚዘልቁ ናቸው? በጣም ጥሩ ጉዳያችን የጀመርነው መጀመሪያው የኮሮና ቫይረስ መምጣቱን ተከትሎ ነው ወደ ስድስት ወር ገደማ የሚሆነው ውይይታችን ከጀመረ እና ይህ መምጣት ተከትሎ ነው ውይይታችን ራሱ እየጀመር ነው ስለዚህ መነሻ ሀሳብ ያደረግነው መጀመሪያ ከኮሮና ቫይረስ ነው መነሻችን በኢትዮጵያ ነባራዊ ሁኔታ እንዴት ይቃኛል የሚለው ነገሮች አይተናል የሀገራችን ነባራዊ ሁኔታ በተለይ በማህበራዊ ድረገጽ የሚለቀቁ ሐሰተኛ መረጃዎች እንዴት መለየት ይቻላል ከኮሮና ቫይረስ ጋር በተያያዘ እንዲሁም ለአለም አቀፍ የኮሮና ቫይረስ እና ፖለቲካ ሽኩቻ ያሉት ነገሮችንም አንስተን ተወያይተናል። አሁን ላይ ስለ ጋዜጠኝነት ሙያ ፈተናዎች እና ተግዳሮቶች ተለያዩ። ከኮሮና ጀምረን እስከ ላይ እስከ ጋዜጠኝነት ሙያ ፈተናዎች እና ተግዳሮቶች ድረስ ለተማሪዎች ሙሉ ሽምሽም ሊኖራቸው ነው። እውቀቱን እንግዲህ እውቀቱን እንዲያገኙ ነው። ይህን እያደረገኛል ነው። በዚህ ርዕሰ ጉዳዮች ነው እየተወያየ የነበረው። አንተ ለምሳሌ ከዚህ ውይይት ከዚህ የቴሌግራም ሸው ምንድን ነው ያገኘው እያሱ? ቅን ያገኘው ነገር ምንድ ነው አንኛ የጋዜጠኝነትን ሙያዊ ፈተናዎቹ ምንድ ናቸው? ተግዳሮቶች ምንድ ናቸው? እኔ አሁን ከተማሪ ነኝ ከትምህርት ዓለም ስወጣ ምን አይነት የጋዜጠኛ ሙያዊ ቅሎቶች ነው ማዳበር ያለብኝ? እንዴት ነው ለህዝብ ውስጥ መረጊዎችን በሚገብ ማድረስ ያለብኝ? እንዲሁም እንዴት ነው ለጥያቄዎች ስታይ በምን አይነት መልኩ ነው ኢንተርቪዎችን ሳገጋች በምን አይነት መልኩ ነው የሚለው ነገሮችን በተጨማሪ ደግሞ የሀገራችን ያለችበነባራዊ ሁኔታ አገናኝተ እንዴት ነው መረጃዎችን ስመደገፉ የምት የሚችለው የተሰማ ሁሉ ይነገራል ወይ የተሰማ ሁሉ ተጻፈ ሁሉ ይሰራጫል ወይ የሚለው ነገሮች ትኩረት አድርጌ ነው አሁን እኔ ከዛ ትምህርት ማለት ነው በቴሌግራም ውይይታችሁ ሸው ላይ በዚህ ውይይት መድረክ ላይ የሚሳተፈው የሐዋሳ ዩኒቨርሲቲ ተማሪዎች ብቻ ናቸው የሐዋሳ ዩኒቨርሲቲ መምህራን ብቻ ናቸው ወይስ ከሌሎችም ዩኒቨርሲቲዎች የሚሳተፉ አካላት አሉ። አብዛኛውን የሐዋሳ ዩኒቨርሲቲ ተማሪዎች ናቸው። በጆርናሊዝ ተማሪዎች ብቻ ሳይሆኑ ሁሉም ዲፓርትመንቶች ናቸው በሐዋሳ ዩኒቨርሲቲ የሚገኙ። ሌላው ደግሞ ከዲላም አለ ከወልዲያም አለ ከሐረማያም አለ ከተለያዩ ዩኒቨርሲቲዎችም እየተሳተፉ ሀሳባቸውን እየሰጡ ነው። ከኛ ጋር አሪፍ ጊዜ እያሳለፉ ነው። በሐዋሳ የተገደበ ሳይሆን በሁሉም ዩኒቨርሲቲዎች አጠቃሉ ነው ውይይታችን እያካሄድን ያለ ነው። ምንድ ነው ግቡ የዚህ ቶክ ሾው ግቡ ምንድን ነው? መጨረሻ ላይ ይህንን አሳካለ የሚለው አላማው ምንድን ነው? የጂሳ ማህበር ነው ግቡ ምንድን ነው? አንደኛ ተማሪ ማፍራት ነው። ይህ ተማሪ የምናፈራው በምን አይነት መልኩ ነው የሚለው ነገር አንደኛ ሀሳቦቹን በነጻነት መግለጽ እንዲችሉ ማበረታታትና ማውጣት ነገ የተሻለ ጋዜጠኛና የተሻለ የሚዲያ ባለሙያ እንዲሆኑ ማበረታታት። ሌላው ደግሞ ይህ ማህበር በሚዲያ ላይ የራሱ የሆነ ፕሮግራም ቀርሶ ለማውጣት የታሰበው ከአራት መቶ በላይ አባላት ያለው ይኸው የአዋሳ ዩኒቨርሲቲ የጀሳ የድቀት መዋያ መድረክ ወይም ቶክ ሾው በአያሌ ጉዳዮች ውይይት ማድረጋቸውን የቴሌግራም አካውንታቸውን ሳስ ተገንዝብ ያለውኝ ከትምህርት ቤታቸው እስከ ትምህርት ሚኒስተር፣ ከቤታቸው እስከ ቤተ መንግስት ባሉ ሀገራዊ ጉዳዮች ተነጋግረዋል። የጋዜጠኛ ስነ ምግባርና ተገባበሩ እንዲሁም ፈተናዎቹን ጠቅልሎ የኢትዮጵያ ወቅታዊ የፖለቲካ ማህበራዊና ኢኮኖሚያዊ ጉዳዮችን ዳሷል። ጋዜጠኞችም ከተለያዩ ሚዲያ የተጋበዙ ልምዳቸውን አጋርቷል። ተማሪዎችም ጠቅሞናል ያሉትን ግንዛቤ ማግኘታቸውን ነግሮኛል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳ። ዮናታን እናመሰግናለን። በተለያዩ የኦሮሚያ ክልል ማረሚያ ቤቶች የታሰሩ 25 ግለሰቦች ከሰሞኑ ለጠቅላይ ሚኒስትር ጽሕፈት ቤት እንዲሁም ለተለያዩ ሀገር አቀፍና ዓለም አቀፍ የመብት ተሟጋች ድርጅቶች አቤቱታ አሰምተዋል። ግለሰቦቹ በጋራ በጻፉት ደብዳቤ ላይ ከተያዙ ወራት እንዳለፋቸው ገልጸው ሆኖም ፍርድ ቤት በሰጠው የጊዜ ገደብ ውስጥ ክስ ሳይመሰረትብን በእስር እንድንቆይ ተገድናል ብለዋል። የአካል ነጻነት መብታችንም ተገፏል ሲሉ ቅሬታ አሰምተዋል። የኦሮሚያ ክልል ጠቅላይ አቃቤ ሕግ መስሪያ ቤት በበኩሉ በክልሉ የነበረው የጸጥታ ሁኔታ ጉዳዮችን በፍጥነት ለማጣራት መሰናክል እንደሆነበት ጠቅሶ በአሁኑ ጊዜ ግን መዝገቦች በፍጥነት ወደ ፍርድ ቤት እየቀረቡ ነው፣ ማስረጃ ያልተገኘባቸው ሰዎችም እየተፈቱ ናቸው ብሏል። ሙሉ ዘገባው እንሆ። አቶ ተስፋ በሊሳ የዛሬ ሰባት ወር ገደማ በፖሊስ ቁጥጥር ስር ውለው ወደ ገላን ፖሊስ ጣቢያ ከመወሰዳቸው በፊት በኦሮሚያ ክልል ፕሬዚደንት ጽሕፈት ቤት ውስጥ የመረጃ ቴክኖሎጂ ቴክኒሽያን ሆነው ይሰሩ ነበረ። እንደ ወንድማቸው ቃል የተጠረጠሩት የመንግስት ሚስጥር አሳልፈው በመስጠት ወንጀል መሆኑን መስማታቸውን ወደ አካባቢው ፍርድ ቤት ቀርበው በአርባ ሺ ብር ዋስትና እንዲለቀቁ መጀመሪያ ላይ መወሰኑን ታላቅ ወንድማቸው አቶ ማቲያስ በሊሳ ይናገራሉ። ገላን ምርመራ ሲያደርጉ ቆይቶ ከወር በኋላ በዋስትና እንዲለቀቅ ፍርድ ቤቱ ወሰነ። ፖሊስ ኮሚሽን መፈረም ነበረበትና ፖሊስ ኮሚሽን ስንሄድ ፖሊስ ኮሚሽን ከኛ በኋላ ወጥቶ እንደገና ከዛ ወስዶ ሰወሩት። ለቀጣዮቹ ሶስት ወራት አቶ ማቲያስ ወንድማቸው የታሰሩበትን ለማወቅ አልቻሉም። ይመለከታቸዋል የተባሉ የመንግስት ተቋማትን ደጋግመው ቢጠይቁም አልሰምረላቸውም። መጠየቅ ብቻ አይደለም፣ በጣም ኢንሂዩማን የሆነ ነገር። የሚያሳዝነው ልጁ በካርዲያክ ኬዝ በልብ ህመም ኬዝ ህንድ ሀገር ወስዶ የስድስት ወር ልጅ ማለት ህፃን ልጅ ያንን ኦፕሬሽን አሰርቶ እንደተመለሰ ነው ለአንድ ሳምንት እንኳ የታዘዘውን መድኃኒት ተከታትሎ ልጁ ለልጁ መድኃኒት ሳይሰጥ ነበረ። ትፈለጋለህ ተብሎ የታሰረውና እኛ በዚሁ ልጅ ምክንያት መድኃኒት መስጠት እኛ አልቻልንም። ፕሪስክሪፕሽኑን አላወቅንም። ይሄ ኬስ ሄልዝ ኬስ አመሪውን ዶክተሮች ያስረዱት አባቱን ነው። ከእናቱ ጋር ቢሄድም እና ባካችሁ መድኃኒቱ ተበላሸ፣ በእጃችን ላይ ኤክስፓየር አደረገ። ልጁ ደግሞ የተለየ ድምፅ ማሰማት ጀመረ ልቡ ላይ እና የመድኃኒቱን አሰጣጥ እንኳ ለእናትዬው እንዲያስረዳ ብለን ብዙ ተማጸንን። ፖሊስ ኮሚሽን አጥጋቢ መልስ ያጡት ያስያዙት አርባ ሺህ ብርም ያልተመለሰላቸው አቶ ማትያስ የወንድማቸውን መገኛ ያወቁት በግል ጥረት ለወራት ካፈሰሱት ልፋት በኋላ እንደሆነ ይናገራሉ። ስሉልታ ወረዳ ፍርድ ቤት እንደቀረቡ የተከፈተባቸው ክስም ከግድያ ሙከራ ጋር የተያያዘ መሆኑን ከመዝገብ ቤት እንደተረዱ ይናገራሉ። አቶ ተስፋ በሊሳና 25 ከቡራዩ ገላን፣ ሰበታ፣ ነቀምት፣ አምቦና ሌሎች የኦሮሚያ አካባቢዎች የተያዙ ግለሰቦች ከሰሞኑ የጋራ አቤቱታ ጽፈዋል። የጠቅላይ ሚኒስትር ቢሮን ጨምሮ ለዓለም አቀፍ ተቋማትና የሰብአዊ መብት ተሟጋች ድርጅቶች የተጻፈው ደብዳቤ ታሳሪዎቹ ደረሰብን ያሉትን የሰብአዊ መብት ጥሰት በዝርዝር ይዘዋል። ከአቤቱታው መካከል አንዱ ያለ ሕግ አግባብ በእስር እንድንቆይ ተደርገናል የሚል ነው። አቶ ታሪኩ ቡልቲ ከአቤቱታ አቅራቢዎች መካከል አስራ ሶስቱን በፍርድ አደባባይ የወከሉ ጠበቃ ናቸው። በና ሞቲ ጢሶ መዝገብ የተከሰሱ ደንበኞቼ በሀገሪቱ ህገ መንግሥት የተደነገገው የአካል ነጻነት መብታቸው ይከበር የሚለው አቤቱታቸውን ያሰሙት ከወራት ምልልስ በኋላ የምርመራ መዝገባቸው ከተዘጋ ብዙም ሳይቆይ እንደሆነ ይናገራሉ። ዘጠኝ አስር ሁለት ሺህ አስራ ሁለት ላይ መዝገባቸው ተዘግቷል። ቀነቀጠሮ አልቆ ማለት ነው። ቀነቀጠሮ ከዘጋ በኋላ ፍርድ ቤቱ ትእዛዝ ሰጥቶ ነበር። እዛው ላይ ምንድን ነው የሚለው ትእዛዙ ክስ ለመክፈት ስልጣን ያለው አካል ህግ ባስቀመጠው የጊዜ ገደብ ውስጥ ክስ እንዲከፍት መርማሪ ፖሊስን በሚመለከተው ስልጣን ላለው አካል መዝገቡን በፍጥነት እንዲልክ በሚል ነው ያን መዝገቡ የተላከው ማለት ነው። ከዛ በኋላ የቀረበባቸውም ክስ የለም። እኚህ ሰዎች አስራ ሶስቱም ማለት ነው ክስ ሳይቀርብባቸው መዝገባቸውን እልባት ሳያገኝ ይቆያሉ ማለት ነው። ፍርድ ቤቱ ይህንን ውሳኔ አስተላልፍ እንጂ በተሰጠው ጊዜ ገደብ ውስጥ ክስ አልተመሰረተም፣ ታሳሪዎቹም ከእስር አልተፈቱም። በኢትዮጵያ ፌዴራላዊ ዲሞክራቲክ ሪፐብሊክ ህገ መንግስት አንቀጽ 17 ንዑስ አንቀጽ ሁለት ላይ አንድ ሰው በእስር ሊቆይ የሚገባው ወይ ክስ ከተከፈተበት አሊያም ጥፋተኛ መሆኑ በፍርድ ቤት ከተወሰነበት ብቻ እንደሆነ ይናገራል። ይህ ባልሆነበት ሁኔታ ደንበኞቼ እስር ቤት ሊከርሙ አይገባም ሲሉ ጠበቃ ታሪኩ ያቀረቡትን አቤቱታ በመጀመሪያ የሰማው የሰበታ ወረዳ ፍርድ ቤት ውድቅ አድርጎባቸዋል። አቤት ያሉት በኦሮሚያ ልዩ ዞን የአዲስ አበባ ዙሪያ ከፍተኛ ፍርድ ቤት ግን ጉዳዩን ሰምቶ የኦሮሚያ ፖሊስ ኮሚሽንና የኦሮሚያ ጠቅላይ አቃቤ ሕግ ተወካዮች ቀርበው መልስ እንዲሰጡ አዘዘ። እንግዲህ መልስ በመጀመሪያ ደረጃ ኦሮሚያ ፖሊስ ኮሚሽን ጉዳያቸው ለነሞቲ ያለ ያሉ ተጠርጣሪዎች ከአንድ እስከ አስራ ሶስት በሱሉልታ ከተማ ወረዳ ፍርድ ቤት ቀነቀጠሮ ተጠይቆባቸው ጉዳያቸው ሲጣራ እንደነበረ እናም ከቀነቀጠሮ በፊት በዘጠኝ አስር ሁለት ሺ አስራ ሁለት መዝገቡ ከመዘጋቱ በፊት ምርመራውን በሀያ ስምንት ዘጠነኛ ወር ሁለት ሺ አስራ ሁለት የጨረሱ መሆኑ ምርመራውን ከጨረሱን በኋላ ጉዳዩ ለሚመለከተው አካል እንደሚያቀርቡ፣ ስለዚህ ጉዳዩ ቀነ ቀጠሮ ሲጠይቁ የነበረው እንዲዘጋላቸው ፍርድ ቤቱን የጠየቁ መሆኑን እና መዝገቡንም ደግሞ ለሚመለከተው አካል ኦሮሚያ ጠቅላይ አቃቤ ሕግ የላክን መሆኑን ብለው ነው መልስ የሰጡት ማለት ነው። እና ኦሮሚያ ጠቅላይ አቃቤ ሕግ በበኩሉ ነው እነኚህ ተጠርጣሪዎች በእስር ላይ ነው የሚገኙት። ከእነኚህ ተጠርጣሪዎች በሁለተኛ ደረጃ ላይ ያለ ዳዊት ተፈራ ነው፣ እንግዳ ቁሲ የሚባል አራተኛ ላይ፣ ተስፋ በሊሳ ሰባተኛ ላይ፣ ዋቆ ዱቦ ስምንተኛ ላይ፣ አምራት ኢሳ አስራ ሁለተኛ ላይ፣ ለገሰ አቤቱ አስራ ሶስተኛ ላይ ያሉት በወንጀለኛ መቅጫ ስነስርዓት ህግ አንቀጽ አርባ ሁለት መሰረት ጉዳዩ አያስከስስም ብለን ዘግተነዋል። ስለዚህ በአርባ ሁለት መሰረት የተዘጋውን ወስደው ለሚመለከተው ለፍርድ ቤት የሚሆን አመልክተው ከእስር መለቀቅ ይችላሉ የሚል ነገር ነው ያነሱት። የተቀሩት ግን በሳይንከሾ የሚባል ነው አስራ አንደኛ ላይ ያለው እሱ ተጨማሪ ምርመራ ስለሚያስፈልገው ለፖሊስ ኮሚሽን ተጨማሪ ምርመራ እንዲደረግ ልከናል ነው ያሉት። ከዚህ ውጭ ስድስተኛ ላይ ያለው ተጠርጣሪ ደገፉ ወንድሙ የሚባል እኛ አናውቀውም፣ መዝገቡም እኛ ጋር አልደረሰም የሚል መልስ ነበር የሰጡት። ሌሎቹ የተቀሩት ግን ክስ እንዲመሰረትባቸው በሚመለከተው አካል አቅርበናል። እንዲያው በዚህ አይነት ሁኔታ ነው ያለው። ወንድማቸው አቶ ተስፋ በሊሳ እንደሚለቀቁ ከተነገረላቸው ታሳሪዎች መካከል አንዱ መሆናቸውን መስማታቸው አንጻራዊ እፎይታ የሰጣቸው የሚመስሉት አቶ ማቲያስ በሊሳ ወንድማቸው ተፈተው ከዛሬ ነገ እንገናኛለን የሚለው ተስፋቸው ቢንርም አሁንም ግን ሌላ ደንቃራ ገጥሟቸዋል። ይሄን አያስከስስም ብለን የዘጋነው ከሁለት ወር በፊት ነው ብሎ ሪፖርተር እና ፍርድ ቤቱ ምን ጠየቀ? የማያስከስሳቸው ከሆነና ውድቅ አድርጋችሁ ከሆነ ለምን ለማረሚያ ቤት ጽፋችሁ ሰዎቹ እንዲለቀቁ አላዘዛችሁም ይላል። ባለቤት ማን ነው? ቤተሰብ ይከታተላል ብለን ነው ብለው በዛው ዘጉ። እሺ፣ አሁን የዘጋችሁበትን ግልባጭ ትሰጧቸዋላችሁ ሲል እሺ ብለው ወጡ። ሄደን ግልባጭ ስንጠይቅ፣ አሁን ደግሞ ግልባጭ አንዴ እሱ ጋ ነው አንዴ መዝገቡ እኛ ጋ የለም ምናምን እያሉ እንግዲህ ዛሬ ሶስተኛ ቀናችን ነው ሲያመላልሱ መጨረሻ ላይ ምንድን ነው እየተባለ ያለው አሁንም አካበ ውድቅ ቢያደርግም ሰዎቹን ያሳሰረው ያሳሰረ አካል ጠይቀን ነው የሚል ደግሞ የማይገባ ነገር እየሰማን ያለን። ፊርማ ባረፈበት ደብዳቤ አቤቱታቸውን ለመንግስታዊና መንግስታዊ ላልሆኑ ተቋማት ያደረሱት ሀያ አምስቱ እስረኞች ተጨማሪ በደሎችንም አንስተዋል። ድብደባ ይደርስብናል ከሚሉት ወዲያ ከቤተሰቦቻችን ጋር ለመገናኘት አልቻልንም ብለዋል። መንግስታዊ ባልሆነ ተቋም ውስጥ ይሰሩ የነበሩ ባለቤታቸው ዋቀው ድቦ መታሰራቸውን ተከትሎ በእንግልት መሰንበታቸውን የሚናገሩት ወይዘሮ ጥሩ ሰው ጥላሁን ባለቤታቸውን ለማየት እንደተቸገሩ ይናገራሉ። ሚያዚያ አስራ ሰባት ነው ፈከር። እኛ በተለይ ቤተሰብ አምስት ልጆች የቤት ይዤ በቤት ክራይና ነው ያለ ነው። ደሞዝ እኔ ደሞዝ የለኝም። እሱ ነው የሚያኖረን ቤተሰብ ያስተዳድረው። ያለ ምንም እኛ በጣም ከችግር ላይ ነው ያለ ነው። በአሁኑ ሰዓት ችግር ላይ ነው ያለ ነው። እሱ ደግሞ ያው እስር ቤት ነው። እስር ቤት ደግሞ ያው ብዙ ነገር አለ፣ ምግብ አይመችም ብዙ ነገር አለ። እስር ቤት ኮረና በኮረና ምክንያት ተብሎ ቤተሰብ አይጠይቅም። ልጆች በጣም ያስቸግሩኛል፣ አባት ይሉኛል። እኛ ደግሞ ማየት አንችልም በኮረና ምክንያት። ከየትም መግባት አይቻልም ተባለን፣ ተከልክለን አናየውም እሱንም። እስካሁን መሰል የመብት ረገጣ ቤቱታዎችን በማንሳት የኦሮሚያ ክልል ጠቅላይ አቃቤ ሕግ የሆኑትን አቶ ሁሴን ኡስማንን ጠይቀናቸዋል። ከኦሮምኛ ክፍል ባልደረባዬ ጃለኔ ገመዳ ጋር ቆይታ ያደረጉት አቶ ሁሴን የአንዳንድ ታሳሪዎች መዝገብ ምርመራ የተጓተተበትን ምክንያት እንዲህ ያስረዳሉ። ሮቤላማ ቤተሙ ገልሜን ኢሳኒስ ኮራተማ ድሬ ጉዳያቸው ከአሁን በፊት በቀጠሮ ተይዞ መዝገባቸው ሲመረመር ነበር። ነገር ግን ፖሊስ ጉዳዩን አጣርቶ ጨርሶ ሲያቀርብልን ካየነው በኋላ የበለጠ እንዲያጣሩ ወደ ፖሊስ የተላኩ መዝገቦች አሉ። ሌሎች ከእነርሱ ውስጥ መዝገባቸው ለፍርድ ቤት ቀርቦ እየታየ ያሉም አሉ። ሊቀርቡም ያሉ ስላሉ ጉዳያቸው በሕግ አግባብ እየታየ ነው። ቁጥራቸው 28ንት ወይም ሰባት ይሁን ሁሉም የየራሳቸው መዝገብ አላቸው። አንዱ መዝገብ አስር ሰው ሌላው አራት ወይም አምስት ያለው አለ። ጉዳያቸው ግን የተለያየ ነው። ከዚህ በፊት የዘገየበት ምክንያት ጉዳዩ ሰፊና ምርመራውን በስፋት መካሄድ ስላለበት ነው። አሁን ግን ፍርድ ቤት እየቀረበ ነው። ይህ ይጣራ ተብሎ ወደ ፖሊስ የተመለሰውን አይጨምርም። የአንዳንድ አቤቱት አቅራቢዎች መዝገብ በ15 ቀናት ውስጥ ተጠናቀው ለፍርድ ቤት መቅረብ ሲገባው እስከ ሶስት ወራት ድረስ ለምን እንደዘገየ የተጠየቁት አቶ ሁሴን ይህንን ብለዋል። ሰው እንኳንስ አስራ አምስት ቀን በአምስት ቀን ቢቀርብለት ይፈልጋል። በምን ጉዳይ ተጠረጠሩ፣ በምን ማስረጃ መታየት አለበት፣ እንዴት መታየት ይኖርበታል የሚሉት ናቸው። ጉዳዩን ማራዘም ወይም ማሳጠር የሚችሉት ጉዳዩን አጣርቶ ማቅረብ ደግሞ የመርማሪው የአቃቢ ሕጉና የፖሊስ ድርሻ ነው። ዛሬ ብለን ዛሬ መጨረስ አይቻልም። የአገራችን የጸጥታ ሁኔታ የምታውቂው ነው በዚያ ላይ መዝገባቸው ማጣራት አለበት የተባሉ አሉ። ተከሳሾች በተጣራ ነገር ብቻ መከሰስ አለባቸው። በአሁኑ ጊዜ መዝገቦች ለፍርድ ቤት ቀርበው እየታዩ ነው። ማስረጃ የሌላቸውም መፍትሄ እያገኙ ነው። ለምሳሌ ማስረጃ ስለሌለ የተፈቱ አምስት ወይም ስድስት ሰዎች አሉ። ይህ ቀላል አይባልም። ስለዚህ የህግ አግባብ ተከትሎ እየተካሄደ ነው። መዝገባቸው ፍርድ ቤት የደረሰ ሲሆን የሚቀረው ነገር ተጠርጣሪዎችን ወደ ችሎት ማቅረብ ብቻ ነበር። ማስረጃ የሌለባቸውን አጣርተን ክስ ስንመሰረትባቸው መልቀቅ እንችላለን። ማስረጃ የተገኘበት ክስ መሰረትበታል። ተጠርጣሪ ሁሉ ይከሰሳል ማለት አይደለም። ለሁሉም ከፊታችን ባሉ ሳምንታት ፍርድ ቤት ይቀርባሉ። ጠበቃ ታሪኩ ቡልቲ 13 ተከሳሾች ባቀረቡት የአካል ነጻነት መብታችን ይከበር አቤቱታ ላይ የኦሮሚያ ልዩ ዞን የአዲስ አበባ ዙሪያ ከፍተኛ ፍርድ ቤት መስከረም 12 2013 ዓ.ም ውሳኔ ይሰጣል ተብሎ እንደሚጠበቅ ነግረውናል። በዚህ ዘገባ ውስጥ ቀደም ብለን የሰማናቸው ወይዘሮ ጥሩ ሰው ጥላሁን ባለቤታቸው አቶ ዋቆ ዱቦ ከትናንት በስቲያ ከእስር መለቀቃቸው ተሰምተዋል። ወንድማቸውን እንዳሳደጉት መልካም ዜጋ እንዲሆንም ሲለፉ መቆየታቸውን ለሚናገሩት አቶ ማቲያስ በሊሳ ግን ቀጣዮቹን ጥቂት ቀናት መጠባበቅ ግድኖባቸዋል። ለአሜሪካ ድምፅ ሀብታሙ ዚዩም ዋሽንግተን ዲሲ። በማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ ይቀጥላል። የሐረሚያ ዩኒቨርሲቲ የድምፃዊው ሐጫሉ ሁንዴሳን ሞት ተከትሎ በሐረሚያ ከተማ ባቴ ቀበሌ ቤት ንብረት ለወደመባቸው ግለሰቦች የቤት መስሪያ የሚውል የግንባታ ቁሳቁሶች ድጋፍ አበርክቷል። ተጎጂዎች ከደረሰብን ጉዳት አንጻር እስካሁን የተደረገልን ድጋፍ በቂ አይደለም ይላሉ። አዲስ ቸኮል ተጨማሪ ዘገባ አለው። በሐረማያ ወረዳ ባቴ ቀበሌ ከሁለት ወር በፊት የአርቲስት ሃጫሉን ግድያ ተከትሎ የፈረሱ ቤቶችን መልሶ ለመገንባት የሚያግዙ የግንባታ ግብዓቶችን ለቀበሌው አስተዳደርና ለተጎጂዎች ማድረሱን የሐረማያ ዩኒቨርሲቲ አስታወቀ። ዶክተር አድማሱ ቦጋለ የዩኒቨርሲቲው የማህበረሰብ አገልግሎትና ኢንተርፕራይዝ ልማት ምክትል ፕሬዚዳንት ተወካይ ለቪኦኤ እንደገለጹት ዩኒቨርሲቲው ነዋሪዎቹ ጉዳት ከደረሰባቸው ጊዜ ጀምሮ ልዩ ልዩ ድጋፎችን ሲያበረክት የቆየ ሲሆን በአሁኑ ሰዓት ደግሞ የግለሰቦችን ቤት መልሶ ለመገንባት የሚያስፈልጉ ግብዓቶችን አቅርበዋል ብለዋል። ቤት የተቃጠለባቸው እነማን ናቸው፣ ምን ያህል ነው፣ ሊደገፉ የሚችሉትን የሚለውን ለማወቅ የኢንጂነሮች ቡድን አቋቋምንና ያ ኮሚቴ ጥናት አደረገ እና በከተማ ውስጥ እያንዳንዷ የተቃጠለችበት ቤት ምን ያህል ቆርቆሮ፣ ምን ያህል ካሬ ምን ሲሚንቶ ያስፈልገዋል ምን ያህል የቆርቆሮ ክዳን ያስፈልገዋል የሚስማሩ የሚለውን በሙሉ እያንዳንዷን በዝርዝር አጠናና ከነዛ ውስጥ ሀያ አራቱ ቤቶች ሙሉ በሙሉ እንደሚያስፈልጋቸው ምን ያህል ቆርቆሮ ተቃጠለ እንደሚያስፈልጋቸው ሲሚንቶ ምን ያህል ኪስ ስንት ኪሎግራም ሚስማር እንደሚያስፈልጋቸው ጥናት ተደርጎ በዛ መሰረት በተደረገው ጥናት ላይ በመመርኮዝ በድምሩ ወደ አንድ ሺ አንድ መቶ ሀያ አራት የቤት ኪዳን ቆርቆሮዎች ሁለት መቶ ሰላሳ ስምንት ኪሎ ግራም ሚስማርና ስልሳ ስድስት ኪስ ሲሚንቶ ነበረ የሚያስፈልገው ይሄንን አድርሰናል። በአርቲስት አጫሉ ግድያ ማግስት በዩኒቨርሲቲው አቅራቢያ የሚገኙ የባቴ ቀበሌ ነዋሪዎች ላይ ጥቃት ሲፈጸም ዩኒቨርሲቲው ምግብና ፍራሽ የመሳሰሉ ድጋፎችን ሲያበረክት መቆየቱ ያስታወሱት ዶክተር አድማሱ በአጠቃላይ ለተጎጆች ከሁለት ሚሊዮን ብር በላይ ወጪ አድርገናል ብለዋል። የባቴ ቀበሌ ተጎጆች ያቋቋሙት ኮሚቴ አስተባባሪ እንደሆነ የሚናገረው አቶ ወንድሰን በድሉ በሰኔው ጥቃት በባቴ ቀበሌ በአንድ በኩል ቤት ንብረታቸው ሙሉ በሙሉ ያጡ፣ በሌላ በኩል የቤት ንብረታቸው ብቻ የወደመባቸው እና የንግድ ስራቸው የወደመባቸው በአጠቃላይ 96 ተጎጆች እንደሚሆኑ ገልጾ ከነ ዳኝ መካከል ቤታቸው ሙሉ በሙሉ የወደመባቸው ተመርጠው ቤታቸው ሊገነባላቸው እንቅስቃሴ ላይ ነው ብለዋል። ከዚህ በፊትም በዩኒቨርሲቲው የተማሩ የቀድሞ ተማሪዎች ለባት ቀበሌ ነዋሪዎች ለአዲስ ዓመት ድጋፍ አድርገው ነበር ብለዋል። የቤተ ክርስቲያን የእምነት የዩኒቨርሲቲ ተማሪ የነበሩ በተለያየ ዓመተ ምሕረት ተመርቀው የሄዱ የዩኒቨርሲቲ የቤተ ክርስቲያን አገልጋይ የነበሩ ልጆች ናቸው። የሆነ ለእንቁጣጣሽ ለዘመን መለወጫ በዓል ሚሆን የንግሮ አዋጠው አሰባስበው በአካውንት ብቻ በአካውንታቸው በቤታቸው ለተቃጠለባቸው ሰዎች አሳሽኖት ቤታቸው ንብረት የወደመባቸው ደግሞ አምስት ሺ ሰባ መቶ ምናምን ብር አካባቢ ድረስ ብር ረድተዋል። ለእያንዳንዱ ቤተሰብ ማለት ነው። በእያንዳንዱ ቤ የቀበሌው አስተዳደርም አስራ አምስት ገዳማ ቤቶችን ግንባታ እንደጀመረ አቶ ወንዶሰን ይናገራሉ። ከክልሉ መንግስት ግን ማንም አልጠየቀንም ይላሉ። በነዋሪዎች በወረዳው አስተዳደርና በቀድሞ ዩኒቨርሲቲ ተማሪዎች የተደረገላቸው ድጋፍ ጥሩ ቢሆንም ከጉዳታቸው ግዝፈት አንጻር ግን በቂ አይደለም ይላሉ አቶ ወንደሰን። ለዚህም ራሳቸውን በአስረጅነት ያቀርባሉ። ጥቃት ከተፈጸመባቸው በኋላ ለሶስት ወር ገደማ እየኖሩበት ያለው ቤት በር የሌለው ነው ይላሉ። በሀረማያ ከተማ የባቴ ቀበሌ አስተዳደር ሊቀመንበር አቶ ሬድዋን ድ ራሺድ ቀበሌያቸው ተጎጂዎችን መልሶ ለማቋቋምና አጥፊዎቹን ለሕግ ለማቅረብ የሚችለውን ሁሉ እያደረገ ነው ይላሉ ይጠገኑ የሚገባ ብለን እነዚህ ከላይ አሁን ለምሳሌ ቤት ፈረሰ ወይ ቤት ተቃጠለ ብለን እነዚህ ያዝናቸው ኦልሞስት አስራ ሰባቱ ተሰርቷል። ቀሪዎቹ ስምንት አሉ። ስለዚህ ሀያ አምስት ነው ማለት ነው። ሙሉ በሙሉ ፈርሰው ሙሉ በሙሉ ከአዲስ የሚገነቡ ማለት ነው። አሁን ከአዲስ የሚገነቡ ያው ያልኩ ስምንቶቹ አሁን ቆርቆሮም አድነናል። ዛሬ የአረማ ዩኒቨርሲቲ በቅርብ ያመጣልን ቃዎች መል ማለት ነው። እኛም እቅዱን አውጥተን ከኮሚቴዎቹ ጋር ከዚህ ከተዋቀሩ ከተጎጂዎች ጋር ከተጎጂዎች ውስጥ የተዋቀሩ ኮሚቴዎች አሉ እነ ከነሱ ጋር ሆነን እንጨትን ማስገብተን አሁን ጥቂት እንጨቶች ምናምን ይቀራሉ። እሱም ደግሞ አረመያ ከተማ እሱ እንደሚያቀርብልንና ነገ እሱም ይገባል። ከዛ በገባው በቁጥራቸው በጠየቁት መሰረት ቤታቸው ይሄዳል። አናፊውንም የጉልበት ሰራተኞችንም የከተማው መስተዳድር ክፍያቸውን እየከፈላቸው እዛ ተጎጂ ማህበረሰብ ምንም አይነት ክፍያ አይከፍልም። የተጎጆዎችን ቤት መልሶ ከመገንባት ባሻገር በጥፋት ተግባር ተሳትፈዋል የተባሉትን በቁጥጥር ስር በመዋል ረገድ ለፍርድ እያቀረቡ መሆኑ ይናገራሉ። የድርጊቱ ፈጻሚ ናቸው ተብለው ከተጠረጠሩት መካከል ለጊዜው ከተሰወሩ ሶስት ግለሰቦች በስተቀር ሌሎቹ በሕግ ቁጥጥር ስር ናቸው ብለዋል። በወረዳው ሰዎች በሃይማኖትና በብሔር ሳይለያዩ በፍቅር ለዘመናት ኖረውበታል የሚሉት አቶ ሬድዋን ይህን ሴት ወደ ነበረበት በመመለስ ሂደት የአካባቢ ነዋሪዎችም ተጎጆዎችን በመደገፍ ረገድ አራያነት ያለው ተግባር ፈጽመዋል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። ሀብታሙ ዝዩን በመስተንግደው ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። ትዝታ በላቸው የመርሃ ግብሩ አርታኢ ናት። መልካም ምሽት።